እኔ የምሰራበት ዘመን ይመጣላል። እኔ በምሰራበት ዘመን ግን እነዚህ ገንዘብ ይሆኑኛል አለ። እኔ በምሠራበት ጊዜ ፍርድ ይገባቸዋል የምትሏቸው ኃጢአተኞች ይዋጃሉ። የሥራ ዘመን ከፊት ለፊት ያለ። ምክንያቱም ክርስቶስ ሊገለጥ አራት መቶ ዘመን የቀረው ዘመን ላይ ነው ይሄ ትንቢት እየተነገረ ያለው። የሥራ ቀኔ ቀርቧል። የምትናፍቁት የቃል ኪዳን መልእክተኛ ሊመጣ ነው። ኢየሱስ ክርስቶስ ይህን ሁሉ ታሪክ ይቀይራል። ስለዚህ የፍርድ አምላክ ወዴት አለ አትበሉ፣ አትሙኝ። እኔ የምሰራበት ዘመን ይመጣል። እነሱን ጥዬ እንደ በደላቸው ፈርጄባቸው ሳይሆን እነሱን ሰርቼ አሳያችኋለሁ አለ እግዚአብሔር። እግዚአብሔር ሰርቶ ነውረኞች ንስሐ ቢገቡ ይሻላል፣ እግዚአብሔር ሰርቶ ግፈኞች ሞተው ብናይ የቱ ነውም ይሻላል። እግዚአብሔር ይቅጣ፣ እግዚአብሔር ይፍረድ፣ እግዚአብሔር ይበይን። ለክርስትናችን እንቅፋት የሆኑ በቤተ ክርስቲያን ላይ ሾተል የሳሉ በተለያየ መልኩ ለወንጌል መሰናክል የሆኑ ሰዎች ይቀጡ፣ እግዚአብሔር ፍርዱን ያሳየ። የአንድ ቀን ስልጣን ቢሰጠኝ ብለን እናውቃለን አይደል? የአንድ ቀን ስልጣን ቢሰጠኝ ከሌ እንደዚህ አደርጌ ነከሌ ብዙ እንመኛለን። የአንድ ቀን ሥልጣን ቢኖረን የምናተራም ሰው ይበዛል። እርግጠኛ ነኝ፣ እንዲህ አይደለም እግዚአብሔር የሚሰራው። እኔ የምሰራበት ዘመን ይመጣል። ምክንያቱም እሳት ከሰማይ አውርዶ ሰዶምና ገሞራን በፍርድ ገልብጦ ዓለም የእግዚአብሔር ገንዘብ አልሆነ፣ በንፍር ውሃ ዓለምን አጥፍቶ ዓለም የእግዚአብሔር ገንዘብ አልሆነ። ነኦዚያን በለምጽ ተመተዋል። እነ አቤሮን እነ ዳታን ምድር ተሰንጥቃ ውጣቸዋለች። ብዙ ዓመፀኞችን እግዚአብሔር ቀጥቷል። እነ ኤልዛቤል እንዴት ውሻ ደማቸውን እስኪልሳቸው ድረስ እንደ ተቀጡ፣ እነ ናቡከደንጾር እንደ እንስሳ ሳር እንደ ጋጡ፣ እነ ፈርዖን ውሃው ውስጥ ሰጥመው እንደ ቀሩ እግዚአብሔር ትዕቢተኞችን እንዴት እንደቀጣ መጽሐፍ ቅዱስ ያሳየናል። በዛ የቅጣት መንገድ እግዚአብሔር በአዲስ ኪዳን ዘመን እንዲቀጥል ፈለጉ። የፍርድ አምላክ አልፈረደም አሉ። እኔ በምሰራበት ጊዜ ገንዘብ ይሆኑልኛል እነሱ እግዚአብሔር እግዚአብሔር የሥራ ዘመን ሆኖ ነው። ነፍሰ ገዳዩ ሳውል ቅዱስ ጳውሎስ ተብሎ እንዲጠራ እድሉን ያገኘው እግዚአብሔር የሚሠራበት ዘመን ሆኖ ነው። እነ መግደላዊት ማርያም ይኖሩበት ከነበረው የኃጢአት እርኩሰት ወጥተው የእግዚአብሔር ገንዘብ ይሆኑት የእግዚአብሔር የሥራ ዘመን ሆኖ ነው። እግዚአብሔር በአዲስ ልደት ብዙዎችን አጥቦ የእግዚአብሔር ገንዘብ ያደረገው እኔ እንኳ እንዳነሳውት አሁን ካለው ድካማቸው ያልጀመረው እግዚአብሔር አሁን ካለው ስንፍናቸው ያልጀመረው እግዚአብሔር የመጀመሪያውን ምዕራፍ የመጀመሪያውን ቁጥር ሲጀምር ወደድኳችሁ ብሎ ነው የጀመረው። ወድጃችኋለሁ ይላል የሠራዊት ጌታ እግዚአብሔር ይላል ቃሉ። ሕዝቡ በጥርጣሬ ያዩት፣ ምክንያቱም ሕይወታቸውን ስለሚያውቁ ወደድኳችሁ ሲላቸው ተጠራጠሩ። በዚህ ዓለም ኑሮ ውስጥ ያለ ምክንያት ሰው ሰውን ሊጠላ ይችላል እንጂ ያለ ምክንያት የሚገነባ ፍቅር የለም። ጓደኝነት ምክንያት ላይ ይመሰረታል። የትዳር ህብረት ምክንያት ላይ ይመሰረታል። ጉርብትና ምክንያት ላይ ይመሰረታል። ሁላችንም የምንወዳቸው ለምን እንደምንወድ፣ የማንወዳቸው ለምን እንደማንወድ እናውቃለን። በምክንያት ላይ ተመስርተን እንጸየፋለን፣ እናቀርባለን። ይሄ እውነት ነው። ውስጣቸውን ያውቁ ስለነበር ወድጃችኋለሁ ይላል የሰራዊት ጌታ እግዚአብሔር ሲላቸው ሁሉም አምላካችን ሆይ፣ በምን ምክንያት ወደድ እግዚአብሔር መለስ አለ ና ያዕቆብና ኤሳው ሁለቱ ወንድማማች አልነበሩም? ሆይ አለ እኔ የያዕቆብን ወደድሁ። ይህን ታደርጋለህ የሚለኝ ማን ነው? የአባታችን የያዕቆብን ታሪክ ወደ ኋላ መለስ ብለን ለማየት ጊዜው ባይፈቅድልንም እንዲሁ ለማስታወስ ያህል ከዘፍጥረት ምዕራፍ 27 ተጀምሮ ምን አይነት ሰው እንደነበረ መጽሐፍ ቅዱሱ ያሳየናል። ለራሱ ካለው ፍቅር የተነሳ የገዛ ወንድሙን በረሃቡ ገብቶ በድካሙ ገብቶ አታሎ የብኩርና መብቱን የነጠቀ ሰውን ማልልኝ። አንድ ጊዜ እንዳጎርስህ ከምሠራ ወጥ እንዳበላህ፣ በቃል ኪዳን የብኩርና መብትህን ስጠኝና እኔ ይህንን አደርግልሃለሁ ያለ ራስ ወዳድ ሰውን፣ እኔ ኤሳው ነኝ ብሎ በአባቱ ፊት ቀርቦ የተባረከ ያታለለ ራስ ወዳድ ሰውን፣ ለሱባኤ ሳይሆን በዚህ ማንነቱ የተነሳ ወንድሙ እንደሚገለው ሲያስብ ወደ አጎቶ ወደ ላባ የተሰደደ ችግር የነበረበት ከገዛ ኃጢአቱ የተነሳ ይኮበልል የነበረ ሰው ነው ያዕቆብ። እግዚአብሔር ሎዛ በሚባለው መንገድ ላይ ከያዕቆብ ጋር ተገናኘ። ያዕቆብ ስደት ላይ ነው ያለው። እግዚአብሔር በራእይ ከያዕቆብ ጋር የተለየ ግንኙነት አደረገ። በተኛበት ቦታ ሆኖ ያዕቆብ ወደ ላይ የተዘረጋውን ታላቅ መሰላልና በመሰላሉ አናት ላይ ያለውን እግዚአብሔርን አየ። እግዚአብሔርም ወደ ያዕቆብ ድምፁን አሰማ። እኔ የአባቶች አምላክ እግዚአብሔር ነኝ፣ በምትሄድበት ሁሉ ካንተ ጋር እሆነሃለሁና አልተውህም፣ ደግሞም አልጥልህም። የተናገርኩልህን እስካደርግልህ ድረስ እኔ ከአንተ ጋር ነኝ አለው። እግዚአብሔር ያዕቆብ፣ ከሕይወቱና ከማንነቱ አንፃር ይሄ ቃል ኪዳን ይገባዋል? እግዚአብሔር እንዲህ አይነት ቃል ኪዳን ለያዕቆብ መግባት ነበረበት ወይ? የያዕቆብ እኮ ችግር ያለበት ሰው ነው። ራስ ወዳድ ነው። አታላይ ነው። በጣም ችኩል የሆነ ሰው ነው። በቤት ውስጥ ምን አይነት ነገር እንዳደረገ መጽሐፍ ቅዱሱ ያሳየናል። አሁን ደግሞ ለሱባኤ ገዳም አይደለም እየሄደ ያለው፣ ኃጢአቱ እያሳደደው ምድረ በዳ ላይ ነው ያለው። ኃጢአቱ ካሳደደው ከያዕቆብ ጋር እግዚአብሔር በፍቅር ቆመ። ሰማያትን ከፍቶ ታላቅ ራእይ ለያዕቆብ አሳየው። ያዕቆብ ያንን ራእይ ካየ በኋላ አልተውህም፣ አልጥልህም የሚለውን የእግዚአብሔርን ድምፅ እንደሰማ ከወደቀበት ተነሳ። እኔ አላወኩም ነበር ለካ እግዚአብሔር ከኔ ጋር ነው፣ ይህች የሰማይ ደጅ ናት በማለት የመታሰቢያ አለት እንዳኖረ መጽሐፉ ይናገራል። እግዚአብሔር የት ነው ያለው? ኃጢአቱ የሚያሳድደው ያዕቆብ ባለበት ሰማያትን ከፈተ፣ ታላቅ ራእይ አሳየው። በመሰላሉ አናት ላይ ሆኖ እግዚአብሔር ለያዕቆብ ተገለጠለት። ያንን ራእይ ያየው ያዕቆብ ኃጢአቱ ሲያሳድደው እግዚአብሔር በመሰላሉ አናት ላይ ሆኖ ቢገለጥለትም ከሄደበት ቦታ ተመልሶ ሲመጣ በመሰላሉ አናት ላይ የነበረው እግዚአብሔር ከመሰላሉ ወርዶ እንደ ጓደኛ ሲታገለው እንደተገኘ መጽሐፉ ያሳየናል። ምዕራፍ 32 ላይ ይህን ታሪክ ስንመለከት እግዚአብሔር ለዘመነ ምልኪያ ሰዎች ትልቅ ማስተማሪያ እንዳደረገው፣ በዘመነ ሐዲስ ላለነው ለእኛ ትልቅ ምሳሌ እንዳደረገው መጽሐፉ ያሳየናል። ለምን ወደድከን፣ በምን ምክንያት ላሉ ሰዎች ያዕቆብ ምክንያት ኖሮት ነው ወይ የተወደደው? ነው እግዚአብሔር ይመልስ፣ ያዕቆብን እንደወደድኩት ነው የወደድኳቸው አታላዩን እንደወደድኩት ነው የወደድኳችሁ። ራስ ወዳዱን እንደቀረብኩት ነው የቀረብኳችሁ። ኃጢአቱ ያሳደደውን እንደተከተልኩት ነው የተከተልኳችሁ። እሱ ወዳለበት ስፍራ ተከትየው እንደሄድኩ ከምድር እስከ ሰማይ መሰላል ዘርግቼ ዘመነ ስጋዊውን የሚያሳይ ምስጢር እንደገለጥኩለት ነው ለእናንተም የተገለጥኩት። ያይቆብን እንደወደድኩት ወደድኳችሁ ሲለናል። ወደ አዲስ ኪዳኑ ፍቅር ስንመጣ፣ ሐዋርያውም ቅዱስ ጳውሎስ የእግዚአብሔርን ፍቅር በተመለከተ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ እኔ አስቀድሞ አሳዳጅ፣ አንገላጭ ምንም እንኳ ብሆናል ሳላውቅ ባለማመን ስላደረግኩት ነገር ምህረትን አገኘኋል። የጌታችን የኢየሱስ ክርስቶስም ጸጋ ከፍቅር ጋር አብልጦ በዛል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ደግሞም ሁሉ እንዲቀበሉት የተገባ ነዋል። ከኃጢአተኛ ዋና እኔ ነበርኳል። ነገር ግን እግዚአብሔር ለነውረኞች ያለውን ቦታ ያሳይ ዘንድ በኃጢአተኞች ዋና በምሆነው በእኔ ላይ ፍቅሩን ለመግለጥ ወደደ ሲል ይነግረናል። እግዚአብሔር ቅዱስ ጳውሎስን ቅዱስ ያሰኘበት ወይም ያደረገበት ታሪክ ዛሬም ሕያው፣ እሱን በወደደበት ታሪኩን በለወጠበት ከዛ የደም ታሪኩ እርሱን ባወጣበት ቅዱሳኑን ያሳደድ ከነበረበት ቤተ ክርስቲያንን ያጠፋ ከነበረበት ሕይወቱ ቀይሮ እሱን ሰው ባደረገበት ፍቅሩ በኩል ዛሬም እግዚአብሔር ከእኛ ጋር አለ። ወደድኳችሁ አላቸው። ጌታ ሆይ በምን ምክንያት ወደድከን? ምንድነው ምክንያት አሉት። ያዕቆብን እንደወደድኩት፣ አታላዩን እንደወደድኩት፣ ልክ ያልነበረውን እንደወደድኩት፣ ኃጢአቱ ያስጨነቀውን ያባረረውን እንደወደድኩት ብዙ ጊዜ ኃጢአት እየተደራረበ ሲመጣ፣ ነውር በእኛ ላይ እየተጫነ ሲመጣ የእግዚአብሔርን ምሕረት እስከማናይ ድረስ እንፈተናለን። ያዕቆብ የእግዚአብሔርን ምሕረት እንዴት እንዳገኘው እንመለከታለን። ያዕቆብ በጭራሽ እኔ ያላሰብኩም ነበር ነው እኔ ያላሰብኩም ሰው ጸልዮ እግዚአብሔርን ክብር ቢያይ ምንም ላይሆን ይችላል። ሰው በጎ ነገር አድርጎ እግዚአብሔር በጎ ምላሽ ቢሰጠው ብዙ ላይገርመን ይችላል። እንዳደረግነው ነገር መጠን እግዚአብሔር ዋጋ ቢከፍለን ብዙ ላይታየን ይችላል። የሚገርመው ነገር ምንም ነገር ለማይገባው ለያዕቆብ እግዚአብሔር በሚያስገርም ሁኔታ ተሰለፈ። ያዕቆብን ወደድኩኝ የዘመና አዲሱን ፍቅር ለማሳየት እኛን የወደደበትን መንገድ ለማሳየት ምክንያቱም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘለዓለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ ብሎ እንደተናገረ እግዚአብሔር ዓለምን እንዲሁ ለወደደበት ፍቅሩ ምሳሌ ሊያደርገው ያይቆብን ወድደው እግዚአብሔር ብቻ እንዲሁ የሚባል ፍቅር አለው። እግዚአብሔር ብቻ በሰው አቋም ላይ ያልተመሰረተ በሰው ብቃት ላይ ያልተመሰረተ የሰውን ማንነት ማዕከል ያላደረገ ለደካማው፣ ለኃጢአተኛው፣ ለስደተኛው፣ ለተሰበረው የሚሆን ሁሉን የሚያነሳበት ፍቅር አለው። ያይቆብ ያላሰበውን ነገር ነውና ያየው፣ ለእሱ ለነውረኛው የማይገባውን ነውና ያየው። አላሰብኩም አላወኩም ነበር፣ ለካ እኔ ባለሁበት እግዚአብሔር ሰማይን ቀዶ ነበራል። እግዚአብሔር ዛሬም ቢሆን ባለንበት አለ። እግዚአብሔርን ፍለጋ መንከራተት አያስፈልገንም። እግዚአብሔርን ፍለጋ እዚህም እዚያም ማለት አያስፈልገንም። እግዚአብሔር አለ ወደሚባልበት ሰዎች ስለ እግዚአብሔር ስፍራ ለክተው እዚህ ነው ያለው ብለው ወደሚጠቁሙን ስፍራ መንከራተት አያስፈልገንም። ነውረኞቹ እኛ በብዙ መልኩ የማንመቸው እኛ ባለንበት አንጻር ሰማያትን እግዚአብሔር ይከፍታል። ነቢዩ ኢሳይያስ በትንቢቱ ምዕራፍ ስድስት ላይ ለምጻሞች በሚለዩበት ቀሳ ተብሎ በሚጠራ የኃጢአተኞች መንደር በሰማርያ ተለይቶ ይኖር በነበረበት ሁኔታ እግዚአብሔር ለኢሳይያስ ተገለጠ። ሰማያት ተከፍቶ በመቅደሱ ላይ እግዚአብሔር ልብሱ መቅደሱን መልቶ ሱራፌል ኪሩቤል ሲያመሰግኑ፣ ሲያመልኩት አየ። ሱራፌል የሚባለው መልአክ በሁለት ክንፉ ፊቱን ሸፍኖ፣ በሁለት ክንፎቹ እየበረረ በሁለት ክንፎቹ እግሮቹን ጋርዶ ቅዱስ ቅዱስ ቅዱስ አስሸናፊ የሰራዊት ጌታ እግዚአብሔር ምድር ከክብርህ ተመልታለች እያለ ሲያመልከው ተመለከተ። ኢሳይያስ ይህን ራእይ በማየቱ ምክንያት እግዚአብሔር ይመስገን ብሎ ሲዘል አይደለም የምናየው፣ በግንባሩ ተደፋ። እኔ ከንፈሬ የረከሱብኝ ሰው አለ። በኃጢአቴ ምክንያት እግዚአብሔር በለምጽ ያነደደኝና ኃጢአተኞች በሚኖሩበት መንደር እንዲኖር የተፈረደብኝ እኔ ባለሁበት ሁኔታ ሆኜ የእግዚአብሔርን ክብር አይቻለሁና ጠፍቻለሁ፣ ወዮልኝ እያለ እሪ ብሎ አለቀሰ። መቼም ሰው እግዚአብሔርን አይቶ ካለቀሰ ማንን አይቶ ሊጽናና ይችላል? እግዚአብሔርን እያየ ኢሳይያስ ደስ አላለሁ ያለበትን ሁኔታ ስለሚያውቀው ደነገጠ። ለምን አየሁት እግዚአብሔርን አለ። በዚህ ቦታ ሆኜ ስላየሁት ጠፍቻለሁና ወዮልኝ ብሎ ሲጮህ እናየዋለን። ከዛ በኋላ እግዚአብሔር ትናንትናው ድካሙን ሳያይ ኦዚያንን ባለመውቀሱ ምክንያት በለምጽ የተቀጣው ነቢዩ ኢሳያስ በዚህ ምክንያት እንደተቀጣ የሚያውቀው እግዚአብሔር ያንን በደሉን ሳያስታውሰው ወደዚህ ሕዝብ ማን ይላክልኛል፣ ማንንስ እልክ አለው እያለ ሲናገር ነቢዩ ሰማ። ከወደቀበት ተነሳና፣ አምላኪ ሆይ እኔ ላከኝ እኔ ላካለሁ አለ። ያን ጊዜ መልአኩን ላከ። በጉጠት አነሳና እሳት ከንፈሩን ተቆሰው፣ ያ በለምጽ የነደደው ያ ኃጢአተኝነት ምልክት የነበረው የተጎረጎረው መልኩ ተቀየረ። ከዛ በኋላ ምዕራፍ ስድስት ላይ ከነ ኃጢአቱ ሆኖ ከነ ለምጹ ሆኖ ርቀት ላይ ሆኖ ያየውን እግዚአብሔርን ወደ ምዕራፍ ሰባት ስንመጣ በእናቱ እቅፍ ሆኖ ተመለከተው። እንሆ ድንግል በድንግልና ፀንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብሎ ትናንትና ከነ ኃጢአቱ ሆኖ ርቆ የታየው እግዚአብሔር አሁን ወርዶ በእናቱ እቅፍ ሆኖ ለነቢዩ በትንቢት መንፈስ እንደታየው እናያለን። ብዙ ጊዜ ኃጢአት ሕሊናችንን ሲጋርደው በተለያየ ድካሙ ስንገኝ ከእኛ ማንነት የተነሳ እግዚአብሔርን ስናስበው የሚሰማን ስሜት አለን። በቃ እርቃለን፣ እኔ በደለኛ ነኝ እንላለን መጽሐፉን መግለጥ እንኳ እስኪከብደን ድረስ ቤተክርስቲያን መቆም እስኪከብደን ድረስ አንድ ቀን ተሰርቼ፣ አንድ ቀን ተበጅቼ፣ አንድ ቀን ጥሩ ሰው ሆኜ እመጣለሁ እያል ከነሸክማችን መምጣት ተስኖን አንድ ቀን ስንጠራ እንመጣለን እያል ይላል። ከነነውራችን ተሰደን የምንቀርባቸው ጊዜዎች ብዙ ናቸው። አንተ ኃጢአተኛ ጥለህና አይልም መጽሐፉ ቢሆን እናንተ ደካሞች፣ ሸክም የከበዳችሁ ወደ እኔ ነው እኔ አሳርፋችኋለሁ ነው መልእክቱ። እንደ እግዚአብሔር የሚያሳርፍ የለን። እንደ እግዚአብሔር ሸክምን የሚያቀል ሰው የትም ሊጠራ አይችልም። አንዳንድ ሰዎች ጥሩ ሆኖ ታጥበው የሚመጡበትን ዘመን ያስባሉ። እንደዛ አደለም። የመጽሐፉ ጥሪ እናንተ ደካሞች ሸክም የከበዳችሁ ኑ፣ እኔ ነኝ የማሳርፋችሁ ነው ያለው። ማነው ሸክማችንን የሚያቀልል? ማነው የሚያሳርፈን? ማነው በልባችን ያለውን ቋጠሮ የሚፈታ? ማን ነው እንደ እግዚአብሔር ሐሳብ የሚዋጀን የሚሰራል? ሌላ ሰሪ ቢኖር ኖሮ ተሰርተን እንመጣል፣ ተበጣጥረን እንመጣል። እግዚአብሔር እኮ ለሰርግ እንደሚቆም ሙሽራ ወይም ደግሞ በተለየ ስነ ስርዓት ላይ አምሮበት መታየት እንዳለበት ሰው ተጣጥበን እንድንቆም አይደለም የሚፈልገው ኑ እኔ አሳርፋችኋለሁ ነው። ልክቱ እናንት ደካሞች ሰው ከነ ድካሙ መምጣት አለበት። ከነ ነውሩ መምጣት አለበት። ከነ ኃጢአቱ መምጣት አለበት። የኃጢአት አንዱ ክፉ ባህሪው ሰው ኃጢአት እየተደረተ እየተደረተ በህሊናው ላይ እየተደራረበ ሲመጣ የእግዚአብሔር ምሕረት ጨርሶ አይታየውም። ከዚህ ማንነቱ የተነሳ እግዚአብሔርን በበቀሉና በፍርዱ ያስበዋል። በኃጢአት ላይ ኃጢአት እየደረተ እስከ መቃብሩ ይቀጥላል። ስለ እግዚአብሔር ምሕረት ሳስታውስ የማነሳው አንድ ታሪክ አለን። ምናልባት አውደ ምህረት ላይ ስናገረው በተለያየ መልኩ ሰምታችሁኝ ይሆናል። ታስታውሱ እንደሆነ ለውጥ በተደረገበት ማለት ያው ደርግ ወድቆ ኢህአዴግ በገባበት ሰሞን አካባቢ ያው ፖለቲካውም ያልተረጋጋ ነበርና እኔ ደግሞ በዛን ወቅት ያው አገልግሎት የጀመርኩበት ወቅት ነው። ቦሌ ሀይ ስኩል ነው እና የተማርኩት እዛ ትምህርት ቤት የረፍት ፕሮግራም ነበረ ጎንደር አካባቢ በሃይማኖት ምክንያት የተፈጠረ ችግር ስለነበረ ከዛም የተነሳ አንዳንድ ቦታዎችም ያው ሃይማኖቱ ምክንያት ሆኖ የተለያየ ፖለቲካዊ እንቅስቃሴዎችም ስለነበሩ መንግስት የራሱ ስጋት ስለነበረው ምንም አይነት መንፈሳዊ እንቅስቃሴ ከመንፈሳዊ ቦታ ውጭ እንዳይደረግ የሚል መግለጫ ተደጋግሞ በቴሌቪዥን ይተላለፍ ነበር እና ቢያንስ ደግሞ እኔ በእረፍት አገለግል ነበር ዛጊቢ ውስጥና ሳስተምር ተይዤ ሁለት ሳምንት እዚህ ኡራኤል ጋር ያለው ወረዳ 17 ፖሊስ ጣቢያ ታሰራ ያለው እዛ እስር ቤት የማስታውሰውን ታሪክ ነው ማረሳው። ብዙ ጊዜ እዛ እስር ቤት ከገባሁበት ጊዜ አንስቶ ስለ እግዚአብሔር ፍቅር ነበር ማውራው። እግዚአብሔር ፍቅር ነው፣ ንስሐ ገቡ። በቀን ሁለቴ የስብከት ጊዜ ነበረን። በቀን ሶስት ጊዜ እንጸልይ ነበር። እኔ ያለሁበት ክላስ 27 ሰዎች የታሰሩባት ናት። በጣም ትንሽ ናት። በጎን ነው እንደዚህ የምንተኛ የነበረው እዛች ክፍል ውስጥ እንዲህ አይነት አምልኮ እናደርግ ስለነበር የቄሶቹ ክላስ ነበር የምትባለውና፣ አንድ ሰው አስታውሳለሁ። አላቅም እናንተ እስር ቤት የሚባለውን ቀምሳችሁ አይታችሁት ከሆነ፣ ብዙ ጊዜ አዳዲስ እስረኞች ሲገቡ የየእስር ቤቱ ሹማምንት አሉ፣ ካቦዎች እንላቸዋለን። ያው ራሳቸውን የሾሙ ናቸው። በሚመጣው ጥሩ ወጥና ጥሩ ምብል ላይ ራሳቸውን አለቃ አድርገዋል። ከየቤተሰቡ የሚመጣውን ጥሩ ነገር ወደ ኋላ አስቀርተው ያው ደያስ የሚባል አለ እስቱ እኮ ይሁን ወጥ ያለየለት ያንን ወጥ ለሌላው እያደሉ ሌላውን የተሻለውን ነገር ለራሳቸው የሚያስቀሩ የየእስር ቤቱ ሹማምንቶች አሉ። እና ከነዛ ሹማምንቶች አንዱ ነው። በጣም የሚገርም አይነት ነገር ነው በዛ ሰው ሕይወት ውስጥ የማየው። በጣም ጨካኝ ነው በተፈጥሮ ጠቆር ያለ፣ በጣም ረዘም ያለ፣ ገዘፍ ያለ ማንነት ያለው ነው። ከዛ ባሻገር ፀጉሩ አጠር ያላለ ነው፣ ማለት በደንብ ይሄ ሽፍታ ብለን እንደምንጠራቸው በደንብ ያደገ ፀጉር ነው ያለው። ሽበት የቀላቀለበት ነው። ሲጋራ በጣም ስለሚያጭስ ከንፈሮቹ በደንብ የጠቆሩ ናቸው። ከዚህ ሁሉ ውጫዊ ማንነት ውጪ አዲስ እስረኛ ሲገባ ደም ሳያይ አይመለስም። የሻማ እያለ ይቀጠቅጣል። የየእስር ቤት ጨዋታዎች አሉ። እነዛን ጨዋታዎች የሚመራው እሱ ነው። ብዙ ጊዜ አዳዲስ ሰዎች እዛ ላሉት ካቦዎች ታዛዥ እንዲሆን የሚደረጉ ነገሮች አሉና፣ በየወረዳው አሁን ያለውን መልክ አላቅም። እንዲህ አይነት ነገር ነበረና እንዲህ አይነት ጭካኔ የሚታይበት የሚገርም አይነት ሰው ነው። ብዙ ጊዜ ስለ እግዚአብሔር ፍቅር ሳውራ ይሰማኛል። አንድ ቀን ብዙ ጊዜ እግዚአብሔር ፍቅር ነው ስትል ሰምቻለው፣ እውነት እኔ ንስሐ ብገባ እግዚአብሔር ይመረኛ? አለ። ግድ የለህም እግዚአብሔር መሐሪ ነው፣ ንስሐ ግባ፣ ግድ የለህም ተመለስ አልኩት። ስለማታቀኝ ነው እርግጠኛ ነኝ፣ ችግሬን ብታቀው ኃጢአቴን ብነግርህ እግዚአብሔር ለአንተ የሚሆን ቦታ የለውም እንደምትለይ እርግጠኛ ነኝ አለኝ። አልልህም ግደለህ ንስሐ ግባ አልኩት። አይቶ አለኝና ትቶኝ ሄደ። ከሁለት ነው ከሶስት ቀን በኋላ ከተኛሁበት ነቅንቆ ከብዙ ሰዎች መካከል ቀሰቀሰኝ። በማለዳ ነው። ገና ሽርጥ እንደዚህ ወገቡ ላይ ያሸርጧል። ትንሽ የኮሪደር ነገር አለች፣ እንደዚህ ምግብ የምናስቀምጥበት እዛ ላይ ብሎኬቶች እንደዚህ መቀመጫ የሚሆኑ ነገሮች አሉ ጠራኝና እዛ ጋር ሄጄ ቁጭ አልኩ። አንድ ጊዜ ላናገር፣ ይቅርታ ይሄ ሰው ታሪኩን ሲተርክልኝ በአጼ ኃይለ ሥላሴ ዘመን በነፍስ ግድያ ወንጀል ተፈርዶበት እድሜ ፍታ ነበር የተፈረደበት። ደርግ ሲገባና ለብዙ እስረኞች ምህረት ሲያደርግ የእስር ጊዜ ወደ 25 ዓመት እስራት ተቀይሮለት ምህረት ተደርጎለት 25 ዓመት ተፈርዶበት የቆየ ሰው ነው። በአመክሮ 16 ዓመት ታስሮ ነው የተፈታው። አስቡ፣ 16 ዓመት እስር ቤት ኖሮ የተፈታ ሰው እንደገና ቸርችል ጎዳና ላይ አንዷን ሴት በመድኃኒት አደንዝዞ ግድግዳ አስጠግቶ ያላትን ነገር ሁሉ እያራገፈች ስትሰጠው ሰዓቷን ምኗን ሲያውላልቅ ሰዎች በጥርጣሬ ይዘውት፣ እኔ እዛ እስር ቤት ስገባ ስምንተኛ ወሩ ነው። እንደገና እዛ እስር ቤት አለ፣ አልተፈረደበትም። አንድ ጊዜ ከርቸሌ፣ አንድ ጊዜ ወረዳ ፖሊስ ጣቢያ ይመላለሳል። ይሄን ታሪክ ሰምቻለሁ፣ ነግሮኛል። ፊት ለፊቱ ተቀመጥኩ። ይኸውልህ እኔ ዘመኔን ሙሉ እስር ቤት ነው የኖርኩት ከዚህ በኋላ ልፈታ አልፈታ ማቀው ነገር የለም። አንተን እንደ ቄስ እንደ ንስሐ አባት ልቅ ጦረህና ውስጥ ያለውን ነገሬን ሙሉ ልንገረ እስኪ እግዚአብሔር ፍቅር ነው የሚለው ስብከትህን ታሪኬን ከሰማህ በኋላ ትደግመው እንደሆነ ያለ ቁጫል። ከዛ የመጀመሪያውን ዕድሜ ፍታህ ያስፈረደበትን ወንጀል ጀመረው እንዴት እንደፈጸመው እውነቴን ነው የምላችሁ፣ ሰው ሰው ሆኖ ተፈጥሮ እንደዚህ ይከፋል ብሎ ማሰብ በጣም ከበደ። ፊት የተለዋወጠ ከሚያወራው ወሬ የተነሳ በጣም ፈራውት። አይኖቹ ይጉረጠረጣሉ። በዛ ማለዳ ሲጋራ እያጭሰ ነው፣ ፊት ለፊቴ ተቀምጦ ታሪኩን ይተርካል። አንድ ጊዜ ደግሞ አንድ ጊዜ ደግሞ አንድ ጊዜ ደግሞ እያለ የሚያወጣቸው ነገሮች በጣም ይገርማሉ። ከልጅነቱ ጀምሮ በቃ ለተንኮል የተፈጠረ በቃ እያንዳንዱ ነገሩ ከክፋት ጋር የተያያዘ ነገር ነው። በጣም ፈራሁት። ምናልባት አላቅም፣ በልጅነታችሁ ሰምታችሁ እንደሆነ ጭራቅ ስለሚባል አውሬ ሰምታችሁ ታውቃላችሁ? አራት አይን አለው ስለሚባል ያንን ነገር እንደሌለ ነው አሁን የምናውቀው። እና ልጆች ሆነን እንደዚህ ሲተረክልን እንሰማለን። ከግቢ እንዳንወጣ ጭራቅ ይበላችኋል፣ ይወስዳችኋል፣ ደመጣጭ ምናምን ሲባል ትዝ ይለኛል። እና ያ ነገር አይምሮ ላይ ስለነበረ እውነቴን ነው የምላችሁ ጭራቅ የሚባል አውሬ አለመኖሩን ያወቁት አሁን ነው አሁን ነው። እስከዛ ታሪክ ድረስ በውስጤ ያ ነገር አለ እና ሰውየው ሲያወራ በጣም ፈራሁት። ምን ያለ ራሱን ዞወር ባደረገና ከኋላ አይን ይኑሮ አይኑሮ ባረጋገጡ ከልቤ ነው። በጣም ስለጨነቀኝ ነው። እነዛ እስክመኝ ድረስ የሚለው ነገር በጣም ይረብሻል። በጣም አፍጦ ያየኛል። ሲጋራውን ይመጣል በረጅሙ ይተነፍሳል። አንድ ጊዜ ደግሞ እያለ ይተረካል ይናገራል። መጨረሻ ላይ በረጅሙ ተነፈሰ። ያለውን ሁሉ ከተረከ በኋላ እሺ ሰባኪ ዋለኝ። አሁንስ እግዚአብሔር ፍቅር ነው አለ። ምን ልበለው ፍቅር ነው። እርግጠኞች ናቸው። እርግጠኞች ናቸው። እኔ ከበደኝ። ስላልሰማችሁ ይሆናል የቀለላችሁ። እውነቴን ነው ከበደኝ። እግዚአብሔር ፍቅር ነው ይምራህ። በጣም ከበደኝ። በጣም እንዲህ ባንጭር ቃል ይምራሃል ብሎ ቃል ካንደበት ማውጣት በጣም ቀላል ነገር መሰለኝና ከበደኝ። ዝም አለ። እሺ ያለ አሁንም ዝም ብዬ ሳሰላስል ሀሳቤን ለመሰብሰብ ጥረት ሳደርግ ይውልን ገብቶኛል አለ። እኔም ድሮም ቢሆን በዚህ ማንነት የኖርኩት እግዚአብሔር እንደማይምረኝ እርግጠኛ ስለነበርኩ እርግጠኛ ነኝ ሲኦል ቢሞላበት እንኳ ክዳኑ ላይ ያስቀምጠኛል እንጂ ለእኔ የሚሆን ቦታ የለውም። እግዚአብሔር በጣም ስጭጭጣ ተወኝ። በቃ ከዚህ በኋላ ገብቶኛል፣ እግዚአብሔር ለእኔ የሚሆን ቦታ እንደሌለው አንድ ጥቅስ ትዛለኝ። አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ሰባት ጀምሮ ያለቃል ኃጢአት የለብንም ብንል እንዋሻለን፣ ሁሉ ኃጢአትን ሠርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለውን እግዚአብሔርንም ሐሰተኛ እናደርገዋለን። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው፣ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጠራልና ይላል ቃል። በእውነት ይሄ ጥቅስ ትዝ ሲለኝ ልቤ እንዴት እንደተጽናና በጣም አረሰው ድንገት ጥቅሱ ልቤ ሲመጣ ርፍ አልኩ። እኔ ራሴ እንደምንም ኃይሌን አጠናከርኩና ስማ መጽሐፍ ቅዱስ እንደዚህ ይላል፣ ኃጢአት የለብኝም የሚል ነው ኃጢአተኛ፣ በጽድቁ የሚመጻደቅ ነው ኃጢአተኛ። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና ይላል ቃሉ። ግድ የለህም፣ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚል የክርስቶስ ደም የማያጠራው ነውር የለም። ይህን ይችላል ያንን አይችልም አይልም። አመጻም ሁሉ ያነጻናል፣ ደሙ ከነውር ሁሉ ያጠራናል ይላል ቃሉ። ግድ የለም፣ ንስሐ ሀገባ እግዚአብሔር ይምርሃል አልኩት። እንደምንም ኃይሌን አጠራቅ በደንብ ሰማኝ። ደጋግሜ ይህን ጥቅስ ምክንያት አድርጌ ስለ እግዚአብሔር ፍቅር አወራውጥ በደንብ ሰማኝ። የመጨረሻው ነው አብረን እስከነበርንበት ጊዜ ድረስ የቀረችውን ሲጋራ በደንብ መጠጠ፣ መሬት ላይ ጣለ፣ በተረከዙ ረገጠና በረጅሙ ተንፍሶ ስማ እግዚአብሔር ለኔ የሚሆን ቦታ የለውም ብዬ እስከ ዛሬ ድረስ በኃጢአት ላይ ኃጢአት እየደረትኩ እጅግ አሳፋሪ በሆነው ሕይወቴ ዙሪያ ኖር ያለዋል። ከዚህ በኋላ እግዚአብሔር አይምረኝም እያልኩ ባሳለፍኩት ታሪክ መቀጠል አልፈልግም። እኔ ራሴን በእጆቹ ላይ እጥላለሁ። አታስፈልገኝም ካለ እሱ ከፈለገ የፈለገበት ቦታ ይወርውረኛል። በእውነት ልክ እንደ መጽሐፍ ቅዱስ ቃል በልቤ ታትሞ የቀረ ቋንቋ የእግዚአብሔርን ፍቅር እንደ መርሳት በደል የለም። ሰው ተስፋ ሲቆርጥ ነው ባለበት ሕይወት እንደ ተጨማለቀ የሚቀጥለው። እግዚአብሔር ፍቅር እንደሆነ እግዚአብሔር ለምህረት የከፈለውን ዋጋ ክርስቶስ ለእኛ የሆነውን በርገጥ ማየት ከቻል የከፈለው ዋጋ ከነውራችን በላይ እንደሆነ እኛ ከምንኖረው ልክ ያልሆነ ኑሮ ሚዛን እንደሚደፋ እናስተውላል። የብዙዎቻችን ትልቁ ችግር እግዚአብሔርን በፍቅሩ ገና አናውቀው፣ በምሕረቱ ገና አናውቀው። እግዚአብሔር ለኛ ወላጅ አይደለም። እግዚአብሔር ለኛ አባት አይደለም። ስህተት ጠብቆ እንደሚፈርድ ዳኛ ወይም ደግሞ በተለያየ መልኩ ሕግ እንደሚያስከብር ሕግ አስከባሪ ብቻ ነው የምናየው። ለእኛ እንዳለው ስፍራ መጠን እግዚአብሔርን አናውቀው። ከዚህ ማንነቱ የተነሳ እግዚአብሔርን ባለማወቅ የምናጠፋቸው ጥፋቶች፣ እግዚአብሔርን ባለማወቅ የምንኖረው ኑሮዎች ብዙ ጊዜ ሕይወታችንን ጨለማ ያደርጉታል። እግዚአብሔር ፍቅር ነው ከሚለው በላይ ከኃጢአት የሚያወጣ ጉልበት የለም። እግዚአብሔር ምሕረት ከመረዳት በላይ ከተለማመድ ነው ጥሩ ያልሆነ ኑሮ የሚገላገል ኃይል የለም። እግዚአብሔር ይህን ነው ያለው። ፍርድ ተመኝተው የፍርድ አምላክ ውዴታ አለ ለምን አልፈረደም ሲሉ፣ እኔ እሰራለሁ፣ እኔ በምሰራበት ጊዜ እነሱ ሁሉ ገንዘብ ይሆኑኛል አለ። ገንዘቦቼ አደርጋቸዋለሁ። ይመጣሉ፣ ዘማውያን ይመጣሉ፣ አመንዝሮች ይመጣሉ፣ ነፍሰገዳዮች ይመጣሉ፣ ጫትቃሚዎቹ ይመጣሉ በተለያየ ሱስ የታሰሩት ይመጣሉ። እኔ የምሰራበት ዘመን አለ እነሱን ከኃጢአት የምገላገልበት እኔ ስሰራ ንብረቴ አደርጋቸዋለሁ ያለው እግዚአብሔር። ስለዚህ እግዚአብሔርን የሥራ ዘመን መናፈቅ ጥሩ ነው። የእግዚአብሔር ክንድ እንዲንቀሳቀስ መመኘት ጥሩ ነው። የእግዚአብሔር ክንድ ሲሰራና ሲንቀሳቀስ የማይሸነፍ ኃጢአተኛ የማይረታ ክንደ ብርቱ አይኖር። እግዚአብሔር ፍቅር ነው። ይሄንን ካለመረዳት በላይ በደል የለም። የብዙዎቻችን ኃጢአት ይህን የእግዚአብሔርን ፍቅር አለመረዳት የእግዚአብሔር ፍቅር በእኛ ህይወት እንደማይመሰረት ቅድም ወንጌላዊው ቅዱስ ዮሐንስ ነግሮናል። ከዛ ባሻገር ቅዱስ ጳውሎስ ለቸርሰው አለ ሮሜ ምዕራፍ አምስት ከቁጥር ስድስት ጀምሮ እስከ ስምንት ሲናገር ለቸርሰው ጥሩ ለሚባል ሰው ምናልባት ገንዘቡን የሚሰጥ ብዙ ነገር የሚከፍልና የሚያደርግ ሰው ይኖር ይሆናል አለ እውነት ነው። ለሚወደው ሰው ገንዘቡን ይሰጣል ለሚወደው ሰው ንብረቱን ያወርሳል ሰው ለሚወደው ሰው ብዙ ነገር ያደርጋል ይሄ እውነት ነው። ለቸርሰው ብዙ ነገር እንሆን ይሆናል። ምናልባትም ለቸርሰው ስለ ፍቅር ወይም ደግሞ ከፍቅር የተነሳ ዋጋ የሚከፍሉም ሰዎች ይኖራሉ፣ አይደል? አንዳንዴ ድርሰት ላይ ቢበዛም እውነተኛ በሆነው ዓለም ውስጥ ለፍቅር ዋጋ ከፈሉ የሚባሉ ታሪካቸው ለፍቅር ከከፈሉት ዋጋ የተነሳ ዓለም በበጎ የሚያስታውሳቸው ብዙ ባለታሪኮች አሉ፣ ብዙ ባለታሪኮች አሉ። ለሚወደው ሰው ሰው ሕይወቱን መስጠት ቢከብደው የሚሰጣቸው ብዙ ነገሮች አሉ። አንዳንዴ በጭንቅም ቢሆን ለሚወደው ሰው ራሱን የሚሰጥ ይኖር ይሆናል አሉ ይኖር ይሆናል። ለጠላቱስ? ይሆናል ሰው ለጠላቱ ይሄን ያደርጋል ወይ? ጠላቶቹ ሳለን እራሱን ለኛ አሳልፎ ሰጥቷልና እግዚአብሔር ለኛ ያለውን የራሱን ፍቅር እንረዳለን። ከልቡ የሚመነጨው የባህሪ ፍቅሩን እናውቃለን አለ። የእግዚአብሔር ፍቅር የሚመነጨው ከልቡ ነው፣ ከራሱ ማንነት ነው፣ ከባህሪው ነው። ለዚህ ነው በሰው ማንነት ላይ ያልተመሰረተው። ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር በዚህ እንረዳለን። ከዚህ በኋላ ንስሐ መግባት አለብኝ። ከዚህ በኋላ ይሄ መተው አለብኝ። ከዚህ በኋላ ይሄን መስራት አለብኝ። ከዚህ በኋላ ባሳለፍኩት ኑሮ መኖር አልፈልግም። በቃ እንዲህ መሆን አለብኝ ብለን ቃል ኪዳን ስንገባ፣ ቤተክርስቲያን መተን ንስሐ ለመግባት ስንወስን፣ ጥሩ ነገር ለማድረግ ቃል ኪዳን ስንገባ፣ መንፈሳዊ ሕይወትን ለመጀመር ገና የጸሎትን ወይም የጾምን የመጀመሪያ ሐሁ መቁጣር ስንጀምር፣ አካሄዳችንን አይቶ ጎሽ ብሎ እግዚአብሔር በዛ ማንነታችን ላይ በተመሰረተ ፍቅር ምሕረት ከእኛ ጋር አልተሰለፈም። ገና ነውረኞች እያለናል ለዚህ ሁሉ ነውረኛ የዛሬ ሁለት ሺህ ዓመት ነው ዋጋ የተከፈለው። ለወደቀው የአዳም ዘር የዛሬ ሁለት ሺህ ዓመት ነው ዋጋ የተከፈለው። የክርስቶስ ደም የማያጠራው ኃጢአት የለም። ይህን ይችላል ያንን አይችልም አይልም። ቃል ሁሉን ይቀድሳል፣ ሁሉን ይፈውሳል፣ ሁሉን ያጠራል። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻልና ተብሎ ነው የተጻፈው። ስለዚህ እግዚአብሔር ፍቅር ነው። ወደድኳቸው አላቸው። በምን ምክንያት ያዕቆብ የተወደደው መወደድ ስላለበት ነው ወይ ባለበት ሰማያትን የከፈትኩት ስለተገባው ነው ወይ እሱ ወዳለበት ስፍራ የመጣሁት ያይቆብ እንዲህ ሊደረግለት የሚገባ ሰው ስለሆነ ነው ወይ የተደረገልን ጥሩዎች ስለሆን አይደለም በጎዎች ስለሆን አይደለም ምንም የሚያመጻድቅ ነገር የለም እግዚአብሔር ስላቆመን የቆምን ነው እግዚአብሔር ስለረዳን ነው በእግዚአብሔር ቤት ያለ ነው እግዚአብሔር ስላገዘን ነው ጥሩዎችም ካለን ጥሩ ይሆን ነው እግዚአብሔር ለእኛ ዋጋ የከፈለው ዓለም ውስጥ ገና እየተረመጠመጥን እግዚአብሔር በማይደሰትበት ብዙ የማይረባ ነገር ውስጥ ታስረን እያለ ነው ስለዚህ መጽሐፉ እንደሚነግረን የክርስቶስ ኢየሱስ ደም የማያጠራው ኃጢአት ስለሌለ፣ የሚከብደው ኃጢአት ስለሌለ፣ ለክርስቶስ ደም ከባድ የሚባል የኃጢአት ጋራና ቋጥኝ ስለማይኖር ሳለሚገቡ ሁሉ እግዚአብሔር ፍቅር ነው። ለምን ወደድከን አሉት። ያዕቆብን እንደወደድኩ፣ እነሳውልን እንደወደድኩ፣ ብዙ ዘማውያንን እንደወደድኩ፣ ቀራጮቹን እንደወደድኩ ለሁሉ ፍቅር እንደነበርኩ እንዲሁ ነው የወደድኳቸው። የሚወደድ ማንነት ስላላችሁ አይደለም፣ ያዕቆብን እንደወደድኩ ወደድኳችሁ አላቸው። እነዚህ ሰዎች እግዚአብሔርን በፍቅሩ እንደማወቅ የሚያቆም ነገር የለም። በእውነት እግዚአብሔርን በፍርዱ ከማየት በላይ እግዚአብሔር ፍቅር ነው የሚለውን ነገር ማስተዋል፣ ከፍቅር የተነሳ ለእግዚአብሔር ሕይወታችንን በእምነት አሳልፈን እንድንሰጥ መንፈሳዊ ጉልበት ይሆነናል። ብዙዎች እንደወጡ የሚቀሩት የእግዚአብሔር ምሕረት ስለማይታያቸው ብዙዎች አንገታቸው እንዳቀረቀሩ እንዳፈሩ የሚወጡት የሚገቡት ምህረቱ ስለማይታያቸው። በጣም ብዙ ሰዎች በእያንዳንዱ ነገራቸው እግዚአብሔር በፍርድ ሲገለጥ ነው የሚያስቡት። ስለዚህ ብዙዎች እግዚአብሔርን በፍቅሩ ሳይሆን በቁጣው በበቀሉ ነው የሚያስቡት። እግዚአብሔር በአዲስ መንገድ ከዘመነ አዲስ ሕዝቦች ጋር እንደተገናኘ ቃሉ ይነግረናል። በብሉይ ኪዳን ዘመን እግዚአብሔር በፍርድ ሰራ። ወደ አዲስ ኪዳን ዘመን ስንመጣ ግን እግዚአብሔር በፍቅር ሲሰራ እናያለን። እኔ የምሰራበት ዘመን ነው። እኔ ሰራለሁ። ብዙዎች ኃጢአተኞች ገንዘብ ይሆኑ ስለዚህ እግዚአብሔር ሰርቶ ወንጀለኞችን ሳ እንዲገቡ እግዚአብሔር ሰርቶ በብዙ ኃጢአት የታሰሩ ሰዎች እንዲመለሱ እግዚአብሔር ሰርቶ በመቅደሱ ዙሪያ ድራማ በሚመስል ውጫዊ አምልኮ ባህሪ የሚንቀሳቀሱ ሰዎች ከልብ በሆነ የፍቅር ለውጥ ተሸንፈው ማየት ይፈልጋል። እግዚአብሔር ያችን በዝሙቷ የምትታወቀዋ ሴት የአልባስጥሮሱን ሽቶ ብልቃጥ እግሩ ስር ሰብራ እያለቀሰች ስታነባ በዙሪያው የነበሩ ሰዎች አጉረመሩ። የእግዚአብሔር ልጅ ከሆነ ንጹሑን ከርኩሱ መለየት ከቻለ ለምን ይችን ሴትዮ አላወቃትም? እሱ ለምን እንድትለይ አላደረጋትም? እንዴት ስትነካው በረከሰ ማንነቷ በእንባዋ እግሩን ስታርስ እንዴት አየ ብለው አጉረመሩ። ጌታ የውስጣቸውን ስላየ መለስ ብሎ የመለሰላቸው መልስ አንድ ባለጸጋ ለሁለት ሰዎች ገንዘብ አበደረ። አንድ ዲናር ለአንደኛው፣ አምስት መቶ ዲናር ለሌላኛው ሁለቱ መክፈል ሳይችሉ ቀር ሁኔታቸውን አየና፣ በቃ የሁለታችሁንም ትችዋለሁ አላቸው። ከሁለቱ ማንኛው ነው በጣም ደስ የሚለው? በአንድነት ብዙ የተተወለትነዋ አሉ። ብዙውን ነገሯን ትችላታለሁና ኃጢአቷ ተትቶላታልና እግዚአብሔርን በብዙ ትወዳለች አለ። አንዳንዴ መቅደሱ ውስጥ ኖረናል ብለን ከምንመጻደቀው ይልቅ እግዚአብሔር በብዙ ምሕረት ከሚያስገርም የኃጢአት አዘቅት ያወጣቸው ሰዎች የተሻለና የተሰበረ ልብ ይኖራቸዋል። ምክንያቱም የሚመኩበት ነገር የሌላቸው እግዚአብሔር ትምክህት የሆነላቸው ከጠፉበት ወይም ከወጡበት እግዚአብሔር በፍቅር የመለሳቸው ሰዎች የተደረገላቸው ነገር በውስጣቸው ስለሚኖር ስለሚያቃጭል፣ ምንም ነውር የለብኝም እኔ እንደዚህ አላደረግኩ ብለን ከምንመጻደቀው በመቅደሱ አድገናል ከምንለው ይልቅ ከውጭ በእግዚአብሔር ምህረት ተስበው የተሸነፉ ሰዎች ሲሰበሩ፣ እግዚአብሔርን በቅንነት ሲያመልኩ እናያለን። ብዙውን ኃጢአቷ ተትቶላታል። እግዚአብሔር በፍቅሩ እንዲታወቅ ብዙ ነውራችንን ትቶ በምህረቱ በኩል እንድናመልከው ይፈልገናል። በፍቅር እንድንሸነፍ እግዚአብሔር ይፈልጋል። ለዚህ ነው ወደድኳችሁ ሲላቸው፣ በምን በዚህ በዚህ ቀን እንዲ እንዲህ ስላደረግ፣ ይህን ይህን ስላደረግ፣ በቃ በማለዳ ቤተክርስቲያን ለመሄድ የምታደርገውን ጥረት አይቼ በመቅደሱ ዙሪያ ያለህን ኖ ጾምህን፣ ጸሎትህን፣ ህይወትህን አይቼ ይህንን ጠብቀዋል። በምን ምክንያት ሲሉ በቃ ይሄ ነገራችሁን ወደድኩላችሁ አቤት ደስ ሲትሉ እንዲላቸው ጠበቁ። በምን ምክንያት አሉ ያይቆብ እንደተወደደው አታላዩ እንደተወደደው ልክ ያልሆነው እንደተወደደው እሱን እንደተሸከምኩት ተሸከምኩት፣ ተሸክሚያችኋለሁ አለ እግዚአብሔር። ሳያውቀን አይደለም እያወቀን የተሸከመ ድካማችንን እያወቀ ነውራችንን እያወቀ የሚለውጥ ደግሞ ፍቅሩ ነው። ሰው የሚያደርገን ፍቅሩ ነው። እግዚአብሔር ለእኔ ቦታ አለው በሉ። ጠላቴ ሆይ ደስ አይበልህ በወድቅ እነሳለሁ እንዳለው ሰው ጠላቴ ሆይ ደስ አይበልህ በወድቅም እነሳለሁ እግዚአብሔር ያነሳኛል። በእምነት ማለት እንጫል በእውነት ከኃጢአት የምንወጣበት ጉልበት መስቀሉ ውስጥ በተከፈለው ዋጋ ውስጥ አለ። በምህረቱ ውስጥ አለ። ፍቅሩን እናስተውል። የእግዚአብሔር ምሕረት ይታየን። በዚህ ውስጥ አሸናፊነት አለ። እግዚአብሔርን በፍቅሩ ከማየት በላይ ትልቅ ድል የለም። ጠላት ተስፋ እንዳያስቆረጠን፣ እግዚአብሔርን በፍቅሩ ከማየት ወጥተን በጽድቁና በፍርዱ ብቻ እያሰብን እንድንሰጋ እንዳያደርገን እግዚአብሔር ሁልጊዜ ለሚመለሱ ሰዎች በፍቅር የሚመለስ የፍቅር አባት እንደሆነ ማስተዋል እንድንችል እግዚአብሔር ጸጋ ይርዳን። መጽሐፉ እንደሚናገረው በምህረቱ ውስጥ እንድንኖር አደራ ይለናል በፍቅሬ ኑሩ ነው ያለው ጌታ ስለዚህ በፍቅሩ እንድንኖር እግዚአብሔር ይፈልጋል እንደ አባት እንድናየው እግዚአብሔር ይፈልጋል እንደ ልጆች በፊቱ እንድንኖር እግዚአብሔር ይፈልጋል እግዚአብሔርን በምህረቱና በፍቅሩ በኩል እንድናስተውለው እግዚአብሔር ይፈልጋል እግዚአብሔር ፍቅር ነው ለምንድን የወደደን እስቲ መልሱልኝ ለምንድን የወደደን እንዲሁ እንዲሁ የሚባል ፍቅር ባለቤት እንዲሁ ለምን ወደድከኝ ብለ እንዲሁ እንዲሁ። መልክና አቋም ለክቶ ከጸጉር እስከ ግር ጥፍራችን ድረስ ያለውን መዝኖ ይሄ ነገርሽን ይሄ ነገርህን አይቼ፣ በዚህ ነገርሽ ተስቤ፣ በዚህ ነገርህ ተስቤ እንደሚል ዓለማዊ ወዳጅ ወይም ደግሞ ምድራዊ ሰው ከላይ እስከ ታች አቋማጭ ይሄ ነገርሽ ያምራል፣ ይሄ ነገርህ ያምራል አይልም እግዚአብሔር። እንዲሁ ነው መልሱ። እንዲሁ የወደደን ጌታ በእውነት የተመሰገነ ይሁን። በራሱ ፍቅር የወደደን ጌታ የተመሰገነ ይሁን። በእኛ አቋም ላይ ባልተመሰረተ አቋም ከልቡ በመነጨ ማንነት ያቀረበን እግዚአብሔር የተመሰገነ ይሁን። እግዚአብሔር ጸጋና ሰላም አይለየን። በምሕረቱ ስላሰበን እግዚአብሔር እናመሰግናለን። እንደ ቃሉ እንድንኖር፣ ፍቅሩን በማስተዋል እንድንኖር፣ እሱ ለእኛ ያለውን ስፍራ በመረዳት እንድንኖር የሕያው አምላካችን እግዚአብሔር ጸጋና ሰላም የእናታችን የቅድስተ ቅዱሳን ድንግል ማርያም ልጃ የመላእክቱ ተራዳይነት አይለየን። ወስብሐት